በአማራ ክልል በሰሜን ወሎ ዞን ሀብሩ ወረዳ የምትገኘው ሶዶማ ቀበሌ ሰሞኑን በውጥረት ውስጥ ሰንብታለች። በአፋር ክልል ውስጥ ከሚገኘው ጭፍራ ወረዳ ጋር የምትጎራበተው ይቺው ቀበሌ በመሬትና ውሃ ይገባኛል በየጊዜው የሚያገረሹ ግጭቶችን ስታስተናግድ መቆየቷን የአካባቢው ነዋሪዎች ይገልጻሉ። በሶዶማ ባለፈው ረቡዕ የተቀሰቀሰው ግጭት ግን ቀደም ሲል ከነበሩት የከፋ እንደነበር ይናገራሉ። ስማቸው እንዳይገለጽ የጠየቁ የሶዶማ አቅራቢያ ነዋሪ በሰሞኑ ግጭት ከአፋርና አማራ ወገን አስራ ሁለት ሰዎች መሞታቸውን ለዶቼ ቬለ አስረድተዋል። ተኩሶ የጀመረው ሮብ ነው እና ከሰዶማዎች ሁለት ሰዎች እንደሞቱ ነው የሰማ ነው ማለት ነው። በቀጣዩ ቀን ሐሙስ ማለት ነው እዛው ተፋጦ አደሩ። ጠዋት ላይ ጀመሩ። እጋ የፌዴራል ፖሊሶችም ሄደው ነበር። በህግ አምላክ ብለው ባንዲራ የሚይዘው ነገሩን ለማስቆም ሞክረው ነበር ግን ወደ እነሱም ሲተኮስባቸው ያው ተመልካች ነው የሆኑት እንደ ህዝቡ ራቅ ብለው እና ሐሙስ ዕለት ያው አፋሮች ስለሆኑ ወደ አማራው ደንበር የመጡት በርከት ያሉ እንደሞቱ ነው የሰማ። ነው በመጀመሪያ ስድስት እየተባለ ነበረ በኋላ ማታ አካባቢ ዘጠኝ ሞቷል። እንደገና ደግሞ በመቀጠል በቀጣዩ ቀን አንድ ሰው ጠፍቷቸው ነበር ከአፋሮች ፈልገው ወደ አስር እንደሞተ ነው የተነገረው። የመከላከያ ሰራዊት አባላት ከአርብ ጀምሮ አካባቢውን በመቆጣጠራቸው ግጭቱ መርገቡን እኚው ነዋሪ ጨምረው ገልጸዋል። ሆኖም በአካባቢው አሁንም ውጥረት እንደነገሰና ዳግም ግጭት ሊቀሰቀስ ይችላል የሚል ፍራቻ እንዳለ ይናገራሉ። ይህንን አስተያየታቸውን ያነጋገርናቸው የሶዶማ ነዋሪም ይጋሩታል። ያማ ትክክለኛ ነው፣ ይፈራል። በትክክል ይፈራል። አዎ እኛ እንደምንሰማው አፋር ነው ይመጣ፣ አፋር ይመጣል ነው የምንሰማው። ዓርብና ሐሙስ ግጭት ነበረ። እንኳን አካባቢው ዞን እስከ ክልል ድረስ ሰምቶታል ህዝብ። አሁን አገር ወደ የአባታችን እንልቀቅ እያለ የአካባቢውና የዞን ባለሥልጣናት በግጭቱ የደረሰውን ጉዳት ለመመልከት ወደ ቦታው መጥተው እንደነበር የሶዶማ ነዋሪ ያስረዳሉ። የሰሜን ወሎ ዞን የአስተዳደርና ጸጥታ መምሪያ ኃላፊ አቶ አደራው ጸዳ አሉ ግጭቱ መከሰቱን ያምናሉ አሁን በአካባቢው ውጥረት የለም ሲሉ አስተባብለዋል። በግጭቱ ስለ ጠፋው ሕይወት በማስረዳት ይጀምራሉ። ምንድን ነው በግጭቱ ያው ከወደ አፋር የሞተውን አላወኑ ከወደኛ ሁለት ሰው ሞቷል። ግን ምንድነው አሁን ያለው ያው መከላከያና ፌዴራል ፖሊስ ስለገባ ውጥረቱ በርዶ በመካከል ላይ ሁለቱ ኃይሎች አሉ እነዚህ ኃይሎች ያው ስለገቡ ቁሟል። ችግሩን በድርድር ለመፍታት እያሰብና ያለ ነው። ድርድሩንም ነገ እንግዲህ የሁለቱንም ክልል ወይም ወረዳዎች የሀብሩና የጭፍራን ወረዳዎች የሰላም ኮሚቴዎች ልናገናኝ አስበናል። ተኩሶች አሉ፣ ሰው ሕይወት አልፏል። ይህንን ችግር እንግዲህ ለመፍታት ተቀራርበን ጥረት እያደረግና ያለ ነው። እንፈታለን ብለን እናስባለን። የአካባቢው ነዋሪዎች በሁለቱ ክልሎች አዋሳኝ ቦታ ላይ በተደጋጋሚ የሚከሰተው ግጭት ከቦታ ይገባኛል ጋር የተያያዘ ነው ይላሉ። የአስተዳደርና ጸጥታ መምሪያ ኃላፊው ግን ምክንያቱ ሌላ ነው ባይ ናቸው። ሕዝብና ሕዝቡ አሁን በክረምቱ ችግሮች ነበሩ። በውሃ ይጣላሉ፣ በተለያዩ ሰበብ አሰባብ እረኛው ይጣራል። ችግሩ የመሬት ይገባኛል ሳይሆን ከበፊት የመጡ ችግሮችን እየፈታን ባለመሄዳችን እና ያቁርሾ እየተያያዙ ሲገናኝ አንዱ ያበላሸዋል፣ አንዱ እረኛ ይተኩሳል። በዚህ ላይ ሕብረተሰቡ ጎራ ለይቶ የመተኳኮስ ሁኔታዎች አሉ። በዚህ መልክ ነው። ጉዳዩን አስመልክቶ ከአፋር ክልል ወገን ያለውን መረጃ ለማግኘት ወደሚመለከታቸው ባለስልጣናት በስልክ ተደጋጋሚ ሙከራ ሰራ ብናደርግም ምላሽ የሚሰጠን ማግኘት አልቻልንም።